Voice of America, the OA. And with the Kadamu, you're going to president Barack Obama, State of the Union. የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የአገራቸውን ሁኔታ የሚገልጸውን የወደፊት አቅጣጫና የራሳቸውንም ራእይ የሚያመላክተውን የሁለተኛውን የሥልጣን ዘመናቸውን የመጀመሪያ ንግግራቸውን ለተወካዮች ምክር ቤት ጥምር ስብሰባ አደረጉ። በሌላ በኩል ደግሞ የሪፐብሊካን ፓርቲው ተወካይ የሆኑት የሕግ መወሰኛው ምክር ቤት አባል ማርኮ ሩቢዮ የፓርቲያቸውን ምላሽ ከፕሬዝዳንት ንግግር ተከትለው በእንግሊዝኛና በስፓኝ ቋንቋ አሰምተዋል። ስለሆነ አባተ ዝርዝሩን ይዟል። ፕሬዚደንት ባራክ ኦባማ ንግግራቸውን የጀመሩት በዚህ ዓመት የሚናገሩለት ብዙ ስኬት መኖሩን ገልጸው በውጭ የሚገኙ ወታደሮቻቸው ከአስር ዓመታት አድቃቂ ጦርነት እየተመለሱ መሆኑን በማብሰር ነበር። ፕሬዚደንት ኦባማ አክለውም ሀገራቸው ሁሉም ልጆች በደስታ የሚኖሩባት መሆን አለባት ብለዋል። የዩናይትድ ስቴትስ ኢኮኖሚ እየተነሳ የቤቶች ዋጋም እየተሻሻለ መሆኑን የገለጹት ፕሬዚደንት ኦባማ ብዙ ዜጎቻቸው ገና ኑሯቸውን ለማሸነፍ እየታገሉ መሆኑን ጠቁመው የሕዝብ ተወካዮች ከየፓርቲያቸው ጥቅሞች የሀገራቸውንና የሕዝባቸውን ጥቅም እንዲያስቀድሙ ከንግግራቸው መነሻ ጠይቀዋል። ብዙ ካስከፈለ የምጣኔ ሀብት ድቀት በኋላ ከስድስት ሚሊዮን በላይ አዳዲስ የስራ ዕድሎች መፈጠራቸውን ፕሬዚደንቱ ጠቁመው አሁን ብዙ አሜሪካውያን የአሜሪካ መኪኖችን እየገዙ ያነሰ የውጭ ነዳጅ እየተጠቀሙ ነው ብለዋል። አሁን አገራችን የምትገኘው በተሻለ ሁኔታ ጠንካራ ሲሆን፣ ቀውሱ የጣለብንን ፍርስራሽ አጽድተናል። ይሁን እንጂ ብዙ አሜሪካውያን አሁንም የሙሉ ጊዜ ወይም ቋሚ ሥራ እየፈለጉ ባሉበት የሠራተኞች ደሞዝ እጅግ አንገራጋሪ ወይም አንገርጋሪና ደካማ በሆነበት ሁኔታ የግዙፎቹ የንግድ ድርጅቶች ትርፍ ግን እስከ ዛሬ ታይቶ በማይታወቅ ሁኔታ አሻቅቧል። የዚህ ትውልድ ተልእኮ የአሜሪካን የምጣኔ ሀብት እድገት ማቀጣጠልና እየተነሳ ያለውን ታታሪ መካከለኛ ገቢ ያለውን የሕብረተሰብ ክፍል በመጠን ማሳደግ መሆኑን ገልጸዋል። ኤንድ ራይት ናው ሊደርስ ፍሮም ቢዝነስ ሌበር ሎው ኢንፎርስመንት ፌዝ ኮሚዩኒቲስ ዜይ ኦል አግሪ ዛት ዘ ታይም ሃዝ ካም ችሎታ ያላቸውን በፈጠራ የታደሉትንና ለማደግ እየተፍጨረጨሩ ያሉትን ከውጭ የመጡ ሰዎችን በብዛት በማሰብ መጠን ኢኮኖሚያችን እየጠነከረ ነው እናም አጠቃላይ የኢሚግሬሽን ማሻሻ የምናደርግበት የምንጨርስበት ጊዜው አሁን በመሆኑ የቢዝነሱ የሠራተኛው የሕግ ማስከበር የእምነት ማኅበረሰቦች መሪዎች ተስማምተዋል ይህንን ስራ አሁን መጨረስ አለብን። ይህቺ ሀገር የተገነባችበትን መሠረታዊ ገና ያላለቀ ግዴታ መቀጠል አለብን። ይህም ከየትምና ምንም ምሰል ማንንም ውደድ በርትተህ ከሠራህና ኃላፊነቶችህን ከተወጣህ ወደፊት እንደምትራመድ የሚናገር ሐሳብ ነው ብለዋል ፕሬዚደንቱ። ይህ ገና ያላለቀ ያሉት ግዴታ መንግሥት በብዙዎች ስም እንደሚንቀሳቀስ፣ ነጻ ፈጠራን የሚያበረታታ፣ የግል ተነሳሽነትን የሚሸልም ለእያንዳንዱ ሕፃን የዕድል በሮችን የሚከፍት መሆኑን አመልክተዋል። ሥራው መጀመር ያለበት በአገሪቱ ምጣኔ ሀብት ላይ ትልቅ ትርጉም ያለውን የበጀቱን መሠረታዊ ውሳኔዎች ማሳለፍ እንደሆነ ከፓርቲ ጉዳይ የሀገርን ጥቅም እንዲያስቀድሙ ደግሞ የጠየቋቸውን የሕዝብ ተወካዮች አሳስበዋል። የሀገሪቱን የበጀት ጉድለት ለማካካስ ጭነቱን እንዲሸከሙ አረጋውያንና በስራ የሚታትሩ ቤተሰቦች መጠየቅ የለባቸውም ያሉት ፕሬዚደንት ኦባማ መሰረተ ሰፊ የሆነ የምጣኔ ሀብት እድገት እያንዳንዱ የሚገባውን ድርሻ ይወጣ ዘንድ እንደሚጠይቅ ገልጸዋል። ናው ኢዝ አር ቤስት ቻንስ ፎር ባይፓርቲሰን ኮምፕሬሄንሲቭ የሥራ ፈጠራን የሚያበረታታና የሀገሪቱንም ዕዳና የበጀት ጉድለት ለመቀነስ የሚያስችል የግብር ማሻሻ ለማውጣት ፓርቲዎቹ በጋራ መሥራት የሚችሉበት ጊዜው አሁን ነው። ከፓርቲዎቹ የሚከፍሉት ታክስ በብርታት ከሚታትሩት ሠራተኞቻቸው ያነሰ ሊሆን አይገባም። የግብር ማሻሻያና የማኅበራዊ ጥቅሞች ማሻሻያ ለሁለቱም ወገኖች ከባድ እንዲሆኑ የሚያደርግ ፖለቲካ የመኖሩን ጉዳይ እንደሚገነዘቡ የገለጹት ፕሬዚደንት ባራክ ኦባማ የሥራ ዕድሎች መጥፋትን፣ የምጣኔ ሀብትን መጎዳትና በታታሪ አሜሪካውያን ላይ የሕይወት ሸክሞች ማብዛትን ከሚያስከፍል አማራጭ ይልቅ ወደ መቻቻል እንዲገቡ እንደራሴዎቹን መክረዋል። እርሳቸው ያዘጋጁት አዲስ ዕቅድ በውጪ ራሱን ሙሉ በሙሉ የሚችል ሪፐብሊካኖቹና ዲሞክራቶቹ ከ18 ወራት በፊት ከተስማሙበት የበጀት ማዕቀፍ ጋር የሚጣጣም መሆኑን አመልክተዋል። ፕሬዚደንቱ አክለውም አሜሪካውያን ከስራቸው የሚያገኙት ገቢ ለመኖር የሚያስችላቸው መሆኑን የተወካዮች ምክር ቤቱ እንዲያረጋግጥ አሳስበው የሀገሪቱ ዝቅተኛ የደሞዝ ጣሪያ በሰዓት 9 ዶላር እንዲሆን ሀሳብ አቅርበዋል። በኃይል አቅርቦት በኩልም ሀገራቸው ዛ የዛሬ የዛሬ አስራ አምስት ዓመት ከነበረው ይበልጥ ነዳጅ ራሷ እያወጣች መሆኑን ሚስተር ኦባማ ጠቁመው የተፈጥሮ ጋዝ ምርት እስካሁን ታይቶ በማይታወቅ መጠን ማደጉን ተሽከርካሪዎችም የነዳጅ አጠቃቅማቸው በግማሽ መቀነሱን ገልጸዋል በአስር ሺዎች የሚቆጠሩ አሜሪካውያን የፀሐይና የነፋስ ኃይልን በመሳሰሉ ታዳሽ ኢነርጂ ምንጮች ላይ እንደሚሰሩም ተናግረዋል አማቂ ጋዞችን ወደ ከባቢ አየር የሚያስገቡ ውጤቶችን መቀነስ እንዳለ ሆኖ የአየር ንብረት ለውጡን ለመዋጋት የሚያስችሉ ስራዎች እንዲኖሩ ያሳሰቡት ኦባማ የሀገራቸው ምጣኔ ሀብት ሳይጎዳ ትርጉም ያለው እርምጃ ማስመዝገብ እንደሚቻል ገልጸዋል። ለአየር ንብረት ለውጡ ሁለቱም ፓርቲዎች በገበያ ላይ የተመሠረተ መፍትሔ ማበጀት አለባቸው። የወደፊት ትውልዶችን ከአደጋ ለመጠበቅ ምክር ቤቱ እርምጃ የማይወስድ ከሆነ ራሴ በስልጣኔ የማሳልፋቸውን ውሳኔዎች አወጣለሁ። በመሰረተ ልማት በኩልም በሀገራቸው ውስጥ ወደ ሰባ ሺህ የሚጠጉ የመዋቅር ችግር ያለባቸው ድልድዮችና ሌሎችም በአስቸኳይ እንዲጠገኑ የሚያስፈልግ መርሃ ግብር ሀሳብ አቅርበዋል። አሜሪካን መልሶ የመገንባት አጋርነት የሚባል ሀሳብም ፕሬዚደንቱ ያቀረበ ሲሆን ይህ ሀሳባቸው ሸቀጦችን ለማንቀሳቀስ የሚያስችሉ ዘመናዊ ወደቦችን ለመገንባት ማዕበልን መቋቋም የሚችሉ የቱቦ መስመሮችን ለመዘርጋት ለሕፃናቱ አዳዲስ ትምህርት ቤቶችን ለማነጽ የግሉን ዘርፍ መሳብ እንደሚችል አመልክተዋል። የቤቶች ዋጋ በ2007 ዓ ም ገብቶ ከነበረበት ውድቀት በፍጥነት እያገገመ መሆኑንና የቤቶች ሽያጭ መጠንም በ50 ከመቶ መጨመሩን ፕሬዚደንቱ ገልጸው ኮንግረሱ ግዴታዎቻቸውን በኃላፊነት የሚወጡ የቤት ባለቤቶች በዓመት እስከ ሦስት ሺህ ዶላር የሚደርስ ገንዘብ ማዳን እንዲችሉ የሚያደርግ ሕግ እንዲያወጣ አሳስበዋል። በትምህርት በኩልም ከትምህርት ቤት ዕድሜ በፊት ላለው የሕፃንነት ጊዜ ትኩረት መስጠት እንደሚገባ ፕሬዚደንቱ አመልክተው ሕፃናት በዚያ ጊዜ የሚያገኙት ትምህርት ከፍተኛ ትምህርታቸውን በከፍተኛ ውጤት የሚጨርሱ ተማሪዎች ቁጥር በብዙ እንዲጨምር፣ ለአቅመ ሔዋን ያላደረሱ ልጃገረዶች እርግዝና እንዲቀንስና አመፀኛው የወንጀል መጠንም እንዲወርድ ለማድረግ እንደሚያግዝ ተናግረዋል። በውጭ የሚገኝ የአሜሪካን ጦር በተመለከተውን የንግግራቸው ክፍል አፍጋኒስታን ውስጥ የሚገኙ ሰላሳ አራት ሺህ ወታደሮቻቸው በያዝነው የአውሮፓውያን ዓመት ውስጥ እንደሚመለሱ ገልጸዋል። ፕሬዚደንቱ አልቃይዳ አሁን የራሱ የቀድሞ ጥላ ነው። ዩናይትድ ስቴትስ ግን በየአቅጣጫው የሚረጨውን ትኩሱን ስጋት ለመጋፈጥ በአስር ሺዎች የሚቆጠሩ አሜሪካውያንን ባህር ማዶ መላክ አይኖርባትም። ይልቅ ዩናይትድ ስቴትስ እንደ የመን፣ ሊቢያ፣ ሶማሊያ ያሉትን አገሮች የራሳቸውን ደህንነት እንዲጠብቁ ማገዝ አስፈላጊ ሲሆንም አሜሪካን በሚያሰጓት ሽብርተኞች ላይ ቀጥተኛ እርምጃ መውሰድ የሚያስችላቸው አቅም እንዲኖራቸው ማስቻል ይገባል። አሜሪካ እጅግ በተፋጠነ ሁኔታ እያደገ የመጣውን የኢንተርኔት ጥቃት ስጋት መጋፈጥ እንደሚኖርባት ፕሬዚደንቱ አሳስበው፣ የኢንተርኔት አድፋጭ ጠልቆ ገቦች የግለሰቦችን የግል መረጃና ማንነት እንደሚሰርቁ የግል የኢሜል መልእክቶችን እንደሚበረብሩ፣ ሌሎች መንግስታትና ኩባንያዎች የግዙፍ የንግድ ኮርፖሬሽኖችን ምስጢሮች እንደሚዘርፉ፣ የዩናይትድ ስቴትስ ጠላቶችም የሀገሪቱን የኃይል ማመንጫና የስርጭት መረብ የፋይናንስ ተቋማትንና የአየር ትራፊክ ቁጥጥር ሥርዓቱን ለማወክ የሚያስችላቸውን አቅም ለማግኘት እየጣሩ መሆኑን ገልጸዋል። የኢንተርኔት ደህንነት ወይም ሳይበር መከላከያን ማጠናከር የሚያስችል ትዕዛዝ በቅርቡ ፈርሞ ማውጣታቸውን ፕሬዚደንቱ አስታውቀው፣ መንግስቱ የኢንተርኔት መረቦችን ከአደጋ መጠበቅና ጥቃቶችንም ማስቆም የሚያስችለውን አቅም የተወካዮች ምክር ቤቱ እንዲሰጠው ጠይቀዋል። የአሜሪካን ወጪ ንግድ ለማስፋፋትና ለማጠናከር አዳዲስ የሥራ ዕድሎችን ለመክፈት የሚያስችሉ ፓሲፊክ ዘለልና አትላንቲክ አቋራጭ የንግድ ስምምነቶችን ከእስያና ከአውሮፓ ጋር ለማጠናቀቅ መቅረባቸውንና እየሰሩ መሆናቸውን የተናገሩት ፕሬዚደንት ኦባማ በማደግ ላይ ካለው ዓለም ጋርም ያለውን ግንኙነት ጠቁመዋል። እጅግ በደህዩት ሀገሮች ውስጥ እየታየ ያለው እድገት ሁላችንንም ይመለከታል። በብዙ ስፍራዎች ሰዎች የሚኖሩት በቀን ከአንድ ዶላር ባነሰ ገቢ ነው። ዩናይትድ ስቴትስ ከአጋሮቿ ጋር ሆናም በመጪዎቹ ሀያ ዓመታት ውስጥ የበረታና ሥር የሰደደ ድህነትን ለማጥፋት ትሠራለች። ከኤድስ ነጻ የሆነ ትውልድን የመፍጠር ጉዳይም እኛ ራሳችን ልንጨብጠው የምንችል ግብ ነው። በዚህ የታሪካዊ ለውጥ ጊዜ አሉ ፕሬዚደንት ኦባማ፣ ነጻነትን ለሚሹ ሁሉ ዩናይትድ ስቴትስ ቀንዲል መሆን አለባት። ዩናይትድ ስቴትስ ከአሜሪካዎቹ እስከ አፍሪካ ከአውሮፓ እስከ እስያ የጠንካራ ትብብሮች መልህቅ ሆና ትቀጥላለች ብለዋል። ፕሬዚደንቱ ዩናይትድ ስቴትስና መካከለኛው ምስራቅ ዜጎች ሁለንተናዊ መብቶቻቸውን በጠየቁ ጊዜ ሁሉ ወደ ዲሞክራሲ የተረጋጋ ሽግግር እንዲኖር እንደሚደግፉ ፕሬዚደንት ኦባማ አመልክተዋል። በሀገራቸው ውስጥም በአሁኑ ጊዜ እጅግ አንገብጋቢና አነጋጋሪ የሆነውን የጦር መሳሪያ በግል ይዞታል ነጻነት የመገኘት ጉዳይንም አንስተው ኮንግረሱ የሀገሪቱ እጅግ ውድ የሆነ ሀብት ያሏቸውን ሕጻናትን ከአደጋ የሚጠብቅ ሕግ እንዲያወጣ ጠይቀው የሚወጣ ሕግም ግለሰቦች መሳሪያ ሲሸምቱ የቀደመ ማንነታቸው ላይ ፍተሻ እንዲደረግና የጦር ግንባር አይነት የጥቃት መሳሪያዎች ከከተሞች አውራ ጎዳናዎች ላይ እንዲወገዱ የሚደነግግ እንዲሆኑ አሳስበዋል። በዓለም እጅግ ምርጡ ያሉት የጦር ሰራዊታቸው አባላትና ቤተሰቦቻቸው ባለተመሳሳይ ጾታ ግንኙነቶችን ጨምሮ የሚያገኙ ጥቅማ ጥቅም ሁሉ ያለ አመሳሶ እንዲከበርላቸው ለማድረግ በመጣራቸው እንደሚቀጥሉ ፕሬዚደንቱ ተናግረው አርበኞቿም በአለም በከፍተኛ ደረጃ የሚገኝ እንክብካቤ የአእምሮ ጤና ትምህርት የስራ ዕድሎችንና ጥቅሞችን ሁሉ እንዲያገኙ ሀገሪቱ ለእነርሱ መታመኗን በመታመኗ እንደምትጸና አስታውቀዋል። የፕሬዝደንት ባራክ ኦባማ የአንድ ሰዓት ንግግር በተደጋጋሚና በተራዘሙ ጭብጨባዎች የታጀበ ነበር። ከፕሬዚደንቱ ንግግር በኋላ የሪፐብሊካን ፓርቲውን ምላሽ በባለ 15 ደቂቃ ንግግራቸው ያቀረቡት የፍሎሪዳውን ደራሴ የህግ መወሰኛ ምክር ቤት አባል ማርኮ ሩቢዮ ያተኮሩት በፌዴራል መንግስቱ ፖሊሲዎች ችሮታ የሚገኝ ካሉት ምጣኔ ሀብት ይልቅ ነጻና በራሱ የሚንቀሳቀስ ምጣኔ ሀብት ይበልጥ ጠቃሚ መሆኑን በማስረገጥ ላይ ነበረ። የፕሬዚደንት ኦባማ ፖሊሲዎች ግብር እንዲንር ስራም እንዲጠፋና ጥቅማ ጥቅሞች እንዲቀሩ በማድረግ መጤዎችን እንደሚጎዳ የተናገሩት ሴናተር ሩቢዮ የፕሬዝደንቱን ፖሊሲዎች በመቃወም ማለት ለከበርቲዎች መቆም ማለት እንዳልሆነ ተናግረዋል። የምጣኔ ሀብት እድገት መካከለኛ ገቢ ያለውን አሜሪካዊ ለማገዝ እጅግ የተሻለው አማራጭ መሆኑን ያመለከቱት ሚስተር ሩቢዮ እንዲህ አይነቱ እድገት የሀገሪቱን እዳና የበጀት ጉድለት ለመቀነስ እንደሚረዳ ገልጸዋል። ታክስ መጨመር ለዚህ እድገት እንደማይጠቅም ሪፐብሊካኑ ሴናተር አመልክተው፣ ሚስተር ኦባማ የሚያራምዱት መፍትሄው ግብር አኑሮ ብዙ የሚያወጣ መንግስት ነው የሚል የወደቀ ሐሳብ ነው ብለዋል። ለአብነት ያነሱት የፕሬዝደንቱ የጤና ማሻሻያ አነስተኛ ገቢ ላላቸው የታሰበ የሚባል የነበረ ቢሆንም ነገር ግን የሚጎዳቸው ነው ብለዋል። ወደ አሜሪካ እጅግ የተሻሉ እና እጅግ ብሩህ የሆኑትን ለመሳብ ህጋዊ የኢሚግሬሽን ስርዓት የመኖርን ሐሳብ የደገፉት ሩቢዮ ህገወጥ በሆነ ሁኔታ ሀገር ውስጥ የሚገኙትም የሚስተናገዱበት ኃላፊነት የተመላው አሰራር እንዲፈጠር አሳስበዋል። ሀገሪቱ ሁከትና አመፃን በተሳካ ሁኔታ መቆጣጠር እንደሚኖርባት እንደሚያምኑ ሴናተሩ አመልክተው፣ ይህ ሲደረግ ግን የዜጎችን መሳሪያ የመያዝ ሕገ መንግሥታዊ መብት የሚጋፋ በሆነ መንገድ መሆን እንደማይገባው ሚስተር ማርኮ ሩቢዮ ተናግረዋል።